ጋቢና ቪኦኤ ሰላም ሰላም። እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ሄኖክ ሰማግዜር ነኝ። ጋቢና ቪኦኤ አስገባችሁ። ታክሲዋ ሞልታለች። የጋቢና ጉዟችን ተጀምሯል። ጽዮን ግርማም እዚህ ጋቢና አብራኛለች። ሰላም እንደምናመሻችሁ። በዛሬ የጋቢና ቪኦኤ የኢትዮጵያው ጠቅላይ ሚኒስትር ኃይለማርያም ደሳለኝ ሀገራቸው የምትከተለውን የምጣኔ ሀብት ፖሊሲና አጠቃላይ አስተዳደራዊ ሁኔታዎችን በተመለከተ መግለጫ ሰጥተዋል። ዘ ቋሊቲ ኦፍ ጋቨርናንስ ኤክስፕሌይንስ አንድ ድራይቭስ ትራንስፎርሜሽን ዲቨሎፕመንት እንደምታውቁት የአስተዳደር አይነት ለውጥን ልማትንና ዴሞክራሲያዊ ግንባታን የሚያብራራና የሚገፋ ኃይል ነው። በእስር ላይ የሚገኙት አራት የሙስሊም መፍትሄ አፈላላጊ ኮሚቴ አባላት በ15 ቀናት ውስጥ ሊያገኙት ይገባ የነበረው የይግባኝ ውሳኔ ግልባጭ ሳይሰጣቸው ሁለት ዓመት መቆጠሩን በጠበቃቸው አማካኝነት ተረድተናል። ይሄ በመሆኑ ፍትህ እንዳናገኝ ሆነናላ ደንበኞች ህመም አለባቸው። ህመም ታማዋል። ሕክምና ይታከሙ እንኳን መዝገብ ቢኖረን እኮ በተገቢው መንገድ አብዮታችን እንኳን አቅርበን ጉዳያችን ይታያል። ጠበቃ ወይዘሮ አዲስ መሀመድ ናቸው። ይዘናቸዋል። በሌላ ዜና የወልዲያና መቀሌ ከተማ እግር ኳስ ቡድኖች ትናንት ከመጫወታቸው አስቀድሞ መጋጨታቸውንና በንብረትና የሰው ህይወት ላይ ጉዳት መድረሱን ነዋሪዎችና መንግስት አስታወቁ። ዝርዝሩን ይዘናል። ባሳለፍነው ዓመት መገባደጃ በነሐሴ ወር ኢትዮጵያውያንና ኤርትራውያን ስደተኞች ለአራት ዓመታት ከኖሩበት ሕንፃ ያለምንም ቅድመ ማስጠንቀቂያ በጣሊያን ፖሊሶች ተገደው እንዲወጡ መደረጋቸው ይታወሳል። አሁን ያሉበትን ሁኔታ ደግሞ በጋቢና ያብራሩልናል። አገርህ ነው ክብረት። ከአገርህ ከወጣ ያው ክብረት ተቀነጠጠ ማለት ነው። እኛ የምናደርገው ዘመድ ና ያለን ሌላ ያለ አጎት የለ ምን የለ ምን የለ ወንምና በፌስቡክ አት ቪኦኤ አማሪክ ላይ አስተያየቶቻችሁን አድርሱን። ከአሁን ጀምሮ መቀበል ጀምረናል። ጋቢና ቪኦኤ የአዲሱ ትውልድ ድምፅ፣ አብራችሁን ከድማስ ተሻገሩ። ዜና እናስቀድም። ዩናይትድ ስቴትስ ብሪታንያና ኖርዌይ እንደ አውሮፓውያን ዘመን አቆጣጠር በ2015ቱ የደቡብ ሱዳንን የሰላም ስምምነት እንዲያንሰራራ በቅርቡ አዲስ አበባ ላይ ለሚከፈተው ጉባኤ ድጋፍ ለመስጠት ያደረጉት ውሳኔ ያስደሰታቸው መሆኑን ደቡብ ሱዳናውያን ታጋዮችና ተቃዋሚ ፖለቲከኞች አስታወቁ። ጉባኤው እንዲሳካ አሳታፊ መሆን እንዳለበት ሦስቱ ሀገሮች አሳስበዋል። በ2015ቱ የደቡብ ሱዳን የሰላም ስምምነት ወጪ የሸፈኑትና ያመቻቹት ሦስቱ ሀገሮች እንደነበሩ ይታወሳል። ይሁን እንጂ ውሉ በተፈረመ በጥቂት ቀናት ውስጥ የመንግሥቱ ኃይሎችና ተቃዋሚ ታጣቂዎች ሁለቱም ተኩስ አቁሙን ማፍረሳቸው አይዘነጋም። የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ በአምናው ፕሬዚዳንታዊ ምርጫ ሩሲያ የፈጠረችውን ተጽዕኖ የሚፈትሹት መርማሪዎች የቀድሞ የብሔራዊ ጸጥታ አማካሪያቸው ማይክል ፍሊን ላይ ኢ-ፍትሃዊ ድርጊት እየፈጸሙባቸው ነው ብለው ሐዘናቸውን ገለጹ። ማይክ ፍሊን ከሩሲያ አምባሳደር ጋር ስላደረጉት ግንኙነቶች ባለፈው ጥር ወር ለፌዴራል ምርመራ ቢሮ ቃላቸውን ሲሰጡ መዋሸታቸውን ባለፈው አርብ ፍርድ ቤት ቀርበው ጥፋተኛ ነኝ ብለዋል። ፕሬዚዳንት ትራምፕ የቀድሞ አማካሪያቸውን ውሸት የፕሬዝዳንታዊ ምርጫው ተፎካካሪያቸው የነበሩት ሂላሪ ክሊንተን የፌዴራሉ ምርመራ ቢሮ ስለ ኤሌክትሮኒክስ መልእክቶቻቸው ሲጠይቋቸው እንደዋሹት ነው ሲሉ አመሳስለውታል። በስተመጨረሻም የዩናይትድ ስቴትስና ደቡብ ኮሪያ አየር ኃይሎች ዛሬ ሰኞ ከምንጊዜውም ግዙፍ የሆነ የጋራ ልምምድ አካሂደዋል። ይህም ሰሜን ኮሪያ ባካሄደችው የሚሳይል ሙከራ የደቡብ ጎረቤቷ ያስቀመጠችባትን የኒኩሌር ጎራሽ አህጉር ተሻጋሪ ሚሳይል ባለቤትነት ቀይ መስመር ማለፏን የሚያመላክት ነው ከሆነስ ሊደረግ ይችላል ያሉትን ጥያቄዎች አስነስቷል። ዩናይትድ ስቴትስና ደቡብ ኮሪያ በሚያካሄዱት አመታዊ የአምስት ቀናት የጦር ልምምድ በዘንድሮ ከሁለት መቶ ሰላሳ በላይ የጦር አውሮፕላኖችና 120 አሜሪካውያን ወታደሮች ከደቡብ ኮሪያውያኑ ጋር ይሳተፋሉ። አድማጮች ለምሽቱ ያሉን ዜናዎች እነዚሁ ናቸው። ከቀሬ የጋቢና ዝግጅቶች ጋር አብራችሁን ቆዩ። የጋቢና ጉዞአችን ከአሜሪካ ድምጽ ሬዲዮ ይቀጥላል። ሄኖክ ሰማግዜርና ጽዮን ግርማ አብረን ከአድማ ስንሻገር እንላችኋለን። ጋቢና ቪኦኤ የምትከታተሉት የጋቢና ቪኦኤ ዝግጅታችንን ነው። ወደ መጀመሪያው ዘገባችን እናልፋለን። የኢትዮጵያው ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ ሀገራቸው የምትከተለውን የምጣኔ ሀብት ፖሊሲና አጠቃላይ አስተዳደራዊ ሁኔታዎችን የተመለከተ መግለጫ ሰጥተዋል። መለስካቸውማ ዝርዝሩን ይዘዋል። ዛሬ አዲስ አበባ በሚገኘው የመንግስታቱ ድርጅት የስብሰባ ማዕከል የተጀመረውን የ2017 የአፍሪካ ኢኮኖሚክ ጉባኤ በይፋ ሲከፍቱ ባደረጉት ንግግር ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ ያተኮሩት አስተዳደር ለመዋቅራዊ ለውጥ የሚለውን የጉባኤውን በማብራራት ይመስላል። ይህ የጉባኤው መሪ ቃል ወቅታዊም ተስማሚም ነው ያሉት አቶ ኃይለማርያም ደሳለኝ የአንድ መንግሥት የአስተዳደር ብልሃትና ይዘት ወይንም በአንድ ቃል የአስተዳደር ዐይነት በሚያስተዳድረው ማኅበረሰብ እጣ ፈንታ ላይ አለው ያሉትን ተጽዕኖ አብራርተዋል። ዩ ነው ኳሊቲ እንደምታውቁት የአስተዳደር አይነት ለውጥን፣ ልማትንና ዴሞክራሲያዊ ግንባታን የሚያብራራና የሚገፋ ኃይል ነው። አንዳንድ አገሮች ወይንም ማኅበረሰቦች በአስተዳደራቸው ምክንያት ከሌሎች በተሻለ ሁኔታ ያድጋሉ፣ ሌሎች ደግሞ በዚሁ ምክንያት ባሉበት ይቆማሉ፣ ሌሎችም ይብሱኑ ይፈራርሳሉ። እንግዲህ አሁን ጥያቄው ወደ ለውጥ የሚወስደው አስተዳደር እንዴት ያለው አስተዳደር ነው የትኛው ደግሞ ቆሞ ወደ መቅረቱ ያመራል? የትኛው ስነው ጭራሽ የዋሪት የሚወስደው የሚለው ነው። ጠቅላይ ሚኒስትሩ ባደረጉት በዚህ የመክፈቻ ንግግር በአፍሪካ መንግሥትን የማዋቀርና የመገንባት ቁም ነገር ዛሬም በተግባር እየፈጠኑ በየጊዜው የሚያረቁት ተቋም እንደሆነ አመልክተዋል። ግንባታውን ዘግይተው ለጀመሩ አፍሪካውያን አገሮች ብዙ ልዩ እውነታዎችን ከተመን ማስገባት እንዳለባቸውና የቅድሚያ ቅድሚያ የሚሰጧቸው ችግሮች እንዳሉም ጠቁመዋል። አፍሪካ ቅድሚያ ልትሰጣቸው የሚገባት ለልማት፣ ለዴሞክራሲና ለፍትሐዊነት ነው። ስለሆነም የአፍሪካ ሀገሮች መዋቅራዊ ለውጣቸውን በፍጥነትና ሁሉን አቀፍ በሆነ መልኩ ያከናውኑ ዘንድ ያላቸው አዋጪ ምርጫ ጠንካራ፣ ንቁ እና ዴሞክራሲያዊ እንዲሁም ሙስናን በፍጹም የማይቀበልና ገንዘብን በቁጠባ የሚጠቅም መንግስት ሊኖራቸው ይገባል። የሰሜን ምስራቅ እስያ አገሮች ልማታዊ መንግስታት ዛሬ ተቀዳጅተውታል ያሉትን ምጣኔ ሀብታዊ ደረጃ ለመድረስ የሄዱበትን መንገድና ያለፉትን ውጣ ውረድ አቶ ኃይለማርያም ደሳለኝ አውስተዋል። አፍሪካ ለምጣኔ ሀብታዊው መዋቅራዊ ለውጥ ዘግይታ የመጣች በመሆኗ ከመሰል አገሮች ስህተት እራሷን መጠበቅ እንዳለባትም ጠቅሰዋል። በአንድ ስፍራ ውጤታማ የሆነ ዘዴ ሌላ ስፍራም ውጤታማ ይሆናል ማለት አይደለም ያሉት ጠቅላይ ሚኒስትር በአገራቸው ለመገንማት እየሞከርን ነው እንገኛለን ያሉት ልማታዊ መንግሥት ከሰሜን ምስራቅ እስያ አገሮች እየተለየ ነው ብለዋል። እዚህ ኢትዮጵያ ውስጥ ለመገንባት እየሞከርን የምንገኘው ልማታዊ መንግስት በሰሜን ምስራቅ እስያ ሀገሮች የተገነባው አይነት አይደለም። እኛ ዘንድ ያለው መንግስት ዴሞክራሲያዊ ነው። ዴሞክራሲያዊም ልማታዊም መንግሥት ነው። ይህ አስፈላጊ የሚሆነው እነዚህ ሀገሮች እየሞከሩና እየተለወጡ በነበሩበት ጊዜ የሰሯቸውን ስህተቶች ላለመድገም ብቻ ሳይሆን ውጤታማ የሆኑትን ተሞክሮዎችን ከዴሞክራሲያዊ መርሆች ጋር በማዋሃድ ወደ ዴሞክራሲያዊ ለውጦችና መደላደል ለማምራት ጭምር ነው። ከነገ በስቲያ እንደሚጠናቀቅ በሚጠበቀው በዚህ የ2017 የአፍሪካ ምጣኔ ሀብታዊ ጉባኤ ከአህጉሪቱና ከሌሎቹ የዓለም ክፍሎች የመጡ ምሁራን ልዩ ልዩ የጥናት ጽሁፎች ያቀርባሉ። ይህ ጉባኤ አስራ ሁለተኛው የአፍሪካ ምጣኔ ሀብታዊ ጉባኤ መሆኑ ነው። መለስካቸው አማሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። ወደ ተከታዩ ዘገባችን ስናልፍ በእስር ላይ የሚገኙት አራት የሙስሊም መፍትሄ አፈላላጊ ኮሚቴ አባላት በ15 ቀን ውስጥ ሊያገኙት ይገባ የነበረው የይግባኝ ውሳኔ ግልባጭ ሳይሰጣቸው ሁለት ዓመት መቆጠሩን በጠበቃቸው አማካኝነት ለአሜሪካ ድምፅ ሬዲዮ ተናገሩ። ጠበቃቸው እንደሚሉት በፍርዱ ላይ ይግባኝ ለመጠየቅ የሚያስችለውን የውሳኔ ግልባጭ ለማግኘት ከፍተኛ ጥረት ቢያደርጉም ሊሳካላቸው እንዳልቻለ ተናግረዋል። በተደጋጋሚ ለይግባኝ የቀረቡ ሰነዶች ተከፍተዋል እንደሚባሉም አስረድተዋል። ጽዮን ግርማ ጠበቃዋን ወይዘሮ አዲስ መሐመድን በቅሬታቸው ዙሪያ አነጋግራለች። ወይዘሮ አዲስ መሐመድ ለቃለ ምልልስ ፈቃደኛ ስለሆኑ በጣም እናመሰግናለን። ከሙስሊም መፍትሄ አፈላላጊ ኮሚቴ ተከሳሽ ጠበቆች መካከል አንዷ ኖት ና እንደሚታወሰው፣ የሙስሊም መፍትሄ አፈላላጊ ኮሚቴ አባላት ሰላሳ አንድ በእስር ላይ ነበሩ። አሁን ከዛ ውስጥ በተለያየ ጊዜ ሲፈቱ ቆይተው አራት እስረኞች በእስር ላይ ይገኛሉ። የነዚህ እስረኞች የውሳኔ ጉዳይም በተመለከተ ውሳኔ ከተወሰነ በኋላ ይግባኝ ለማለት የይግባኝ ውሳኔ ግልባጭ ሳታገኙ ከሁለት ዓመት በላይ መቆየታችሁ ተሰምቷል እና እስቲ ይህን በተመለከተ ማብራሪያ እንዲሰጡን ነው የጋበዝ ኖት። እና በመጀመሪያ አሁን በእስር ላይ የቀሩት አራቱ እነማን ናቸው? በምን ምክንያት ነው የነሱ ጉዳይ የተጓተተው? እሱን ከማብራራት ይጀምሩልን። እሺ፣ አመሰግናለሁ። አሁን በእስር ላይ የሚገኙት አራቱ ተከሳሾች አህመድዲን ጀበል፣ አህመድ ሙስጠፋ መሐመድ አባተ እና ካሊድ ኢብራሂም ናቸው። በምን ምክንያት ነው የነሱ ጉዳይ ወደኋላ የቀረው? እንግዲህ ማለት ምክንያቱን እኛም አናውቅም። ያው ግልጽ አይደለም የተወሰኑት በመቶ አርባአት በመጀመሪያ ዙር የተወሰኑትም ይሄን እስከ ማንድን ምክንያት በማድረግ ሲፈቱ ከዚህ ውስጥ አራቱ ተከሳሾች ሳይፈቱ እስካሁንም በስር ላይ ነው ያሉት። ውሳኔው የተወሰነው በሁለት ሺህ ሰባት ከሐምሌ ሀያ ሁለት እስከ ሐምሌ ሀያ ሰባት ድረስ ነበረው ፍርዱ የተነበበው። እኛ በጉዳዩ ላይ ቅሬታ ያለ መሆኑን በሐምሌ ሀያ ዘጠኝ ሁለት ሺ ሰባት ዓመተ ምህረት አመልክተናል። እስካሁን ግን ውሳኔው ግልባጩ ተሰጥቶን ይግባኝ ማዘጋጀት አልቻልንም ነበር አሁን አንድ ወር አካባቢ በፊት ውሳኔውን ግልባጭ ሰጡን። እሱን ቢሆን የተሟላ አይደለም የተሰጠን የውሳኔ ግልባጭ። እስካሁንም እየተመላለሰ ነው ያለው ገና ሰጥተውን፣ ወደ ጠቅላይ ፍርድ ቤት ወስደን ነበረ። ነገር ግን የሄደው የተሟላ አይደለም ተብሎ ተመለሰ። እናሟልተን ልካለን ብለው ነበር። ነገር ግን መሟላት አልቻለም ማለት በተለያየ ምክንያት ነው። እንግዲህ ወይዘሮ አዲስ እንግዲህ ብዙ ጊዜ የይግባኝ ውሳኔ ግልባጭ በአስራ አምስት ቀን ውስጥ ፍርዱ ለተፈረደለት ሰው በጠበቃማ አማካኝነት ግለሰቡን በውጭ ሆኖ የሚከራከር ከሆነ ይሰጣል እና ምክንያቱን ነግሯችኋል። ፍርድ ቤቱ በዚህ በአስራ አምስት ቀን ውስጥ ያልሰጠበትን ምንድን ነው፣ ለእኛ በቂ ነው ብለን አናምንም። ሲሰጡን የነበረው ምክንያት ማለት ነው። ምንድን የጀመሪያው ወደ ሁለት መቶ ሰባ አካባቢ በእጅ የተጻፈ ነው፣ ፍርዱ ማለት ነው። እንደሱ ስለነበረ ይህንን ኮምፒውተር ተገልብጦ እስከሚሰጥ ተብሎ ኦልሞስት አንድ አመት ምናምን ወስዷል። የዳኞችን የእጅ ጽሑፍ አንሰጥም በሚል ምክንያት ማለት ነው። ልክ እሱ ተጽፎ ተገልብጦ አልቋል ከተባለ በኋላ ደግሞ ዳኞች ረፍት ላይ በመሆናቸው ምክንያት የሚፈርም ሰው የለም። ወደ ኮምፒውተር የተገለበጠው እንደዚህ እየተባለ አንድ አመት ከስድስት ወር ከሰባት ወር አካባቢ ወሰደ። በኮምፒውተር የተገለበጠው ፍርድ ይዘቱ ሲነበብ ትክክል አይደለም ብዙ ሚስ የተደረገ ነገር አለው ተብሎ እንደገና የዳኞቹን የእጅ ጽሁፍ ስጧቸው ተብለናል፣ ብነው ያሉ። እሺ እሱንም ስጡን ብለን እሱን ለማሟላት ደግሞ ፎቶኮፒ የለንም ይሉናል። ብዙ ነው፣ ወደ አስር ሺህ አካባቢ ገጽ ይሆናል ብዛቱ። ክርክሩ ላይ የነበረው ተንትኑ ማለት ነው፣ የአቃቤ ህግንም የእኛንም ጨምሮ። ፎቶኮፒ የለንም፣ ሰራተኞቹ እረፍት ወጥተዋል፣ ቀለም ጨርሰናል፣ እንደዚህ የሚሉ ምክንያቶች ናቸው። በእኛ ረገድ እግዞ ታድገናል ማለት ኃላፊዎቹ ጋር በተደጋጋሚ እንገባለን፣ አልተሰጠንም፣ ያ ሬጅስትራር እንገባለን፣ እንደዚህ እንደዚህ አይነት ምክንያቶች ነው ሲሰጡን የነበረው። በመካከሉም ደግሞ እንግዲህ መዝገብ ቤት ምናምን ሲቀያየር የተወሰነ ነገር ማግኘት አልቻሉም። የተወሰነ ነገር ማግኘት አልቻሉም ማለት እንትኖቹን የተወሰነ ነገር ማግኘት አልቻሉም ማለት ምን ማለት ነው ከሰነዶቹ ውስጥ መዝገቡ አካል ከሆኑ ሰነዶች ውስጥ ማግኘት አልቻሉም። መዝገብ ቤቶች ምናምን ሲቀያየሩ ዝም ብለው የቀን ሰራተኛ ተቀጥሮ ነው መሰለኝ አንድ ቦታ ያጠቃቀሟቸው። በዛ የተነሳ መዝገቦችን ማግኘት ተቸግረው የሄጄ የተወሰነ እኔም የመረጥኩበት አጋጣሚ አለ። ወይዘሮ አዲስ አሁን እንደነገሩኝ እዚህ አይነት ሰነዶቹ ፎቶኮፒ ማሽን የለንም ወይም ደግሞ የእጅ ጽሁፎቹን በስነስርአት ገልብጦ በሰአቱ የሚያደርስ የለም የሚል በተለያየ ምክንያት መቆየቱን ነው። ይህ በመቆየቱ የእርሶ ደንበኞች ያጡት ነገር ምንድን ነው? መሆኑ ፍትህ እንዳናገኝ ይሆነናል። ደንበኞቼ ህመም አለባቸው፣ ህመም ታማዋል፣ ህክምና ይታከሙ። እንኳን መዝገብ ቢኖረን እኮ በተገቢው መንገድ አቤቱታችን እንኳን አቅርበን ጉዳያችን ይታያል። በይግባኙም ደግሞ ልባት ልናገኝና መፍትሄ ልናገኝ የምንችልበት አግባብ ነው የነበረው። አሁን እኮ ሁለት አመት ከስድስት ወርና ከዛ በላይ ሆኖታል መዝገቡ። አሁን ማለት ፋይናሊ መዝገቡን አጠቃለው በቃ የሆነ የተወሰነ ነገር አለቀልን ብለው ያሉን አንድ አካባቢ ነው። ነሐሴ አንድም ሄደን ስናየው ብይኖቹ የሉም። ፍርድ ቤቱ ለክርክሩ አስፈላጊ የሆኑ ብይኖች ምናምን አልተካተቱም። እነሱ እንዲካተቱ እነዚህ እነዚህ አልተሟሉም ብለን መለከትን በድጋሚ አሁን መስከረም ዘጠኝ አካባቢ መሰለኝ ጡን ሰታውን እሱም ጠቅላይ ፍርድ ቤት ይዘን ሄድን። ጠቅላይ ፍርድ ቤት አዩት እነሱም ጋር እንዲህ ሁለት ሳምንት ሶስት ሳምንት ካዩ በኋላ አልተሟላም ብለው መለሱ። ተሟላም ተብሎ ተመልሰናል ብለን ስንሰጣቸው እናሟላለን አሉ። ግን አልቻሉም። ማሟላት ስለማንችል ብላችሁ መግለጫ ጻፉና ይላኩልን፣ በዚህ መንገድ ከሆነ ብቻ ነው ልናስተናገዳችሁ ምንችል ተባልን። መግለጫ ጽፋችሁ ይላኩልን አልን። መግለጫ ተጽፎ ተላከ። መግለጫ ተጽፎ ሲላክ ለጉዳይ ዋና ዋና ናቸው ኤክስቻርጅ ብይኖቹ ፍርዱ ምናምን ብቻ ነው የሄደው። እሱም ሄዶ ከጠቅላይ ፍርድ ቤት ደውለው ከአራቱ ተከሳሾቹ የካሊድ ይጎላላሉ። የካሊድን ለማሟላት እዚህ ከፍተኛ መጥቼ ነበረ። ከፍተኛ ደግሞ ሰራተኞቹ ስልጠና ላይ ነው ያሉት፣ ነገ ነው የሚጨርሱት። ስለዚህ እነሱ መጠበቅ ስላለብን፣ ይሄ በመሆኑ ምክንያት ስትታተን ነው ያለ ነው ጉዳያችን። ቢታይ ኖሮ ደንበኞቼ በነጻ ይወጣሉ ብዬ ነው የምገምተው። በእኔ እንትን ያለን ማስረጃ በጣም ኮንክሪት ነው፣ ስላልታየልን ነው ስለዚህ ይሄ በመሆኑ ፍትህ አተናል ነው እያልካለን። ይሄ ጉዳይ በንጥልጥል ላይ በመሆኑ ምክንያት የእርሶ ደንበኞች ፍርድ ቤት እየቀረቡ አይደለም። አሁን አይቀርቡ። መዝገቡ አልተከፈተማ። መዝገቡ እኮ ይሄ አልተሟላም፣ ይሄ ነው እየተባለ እየተመላለሰ ነው ያለው። በዚህ ምክንያት ፍርድ ቤት አይቀርቡም ደንበኞች። የተከፈተ መዝገብ ከሌለ ደግሞ እያንዳንዱን የሚደርስባቸውን አስተዳደራዊ በደል በማረሚያ ቤት ሊሆን ይችላል፣ ከህክምና ጋር የተያያዘ ሊሆን ይችላል። ኤኒቲንግ ማቅረብ ፕሮፐርሊ ማቅረብ አልቻልም። ከማረሚያ ቤት ጋር የተያያዘ በደል ሳለባቸው ው አሁን የእርስዎ ደንበኞች አዎ፣ በተለያየ ጊዜ ለተለያዩ ይመለከታል የሚሉት ሁላ ተቋማት እናመለክታለን። ያው ብዙ መፍትሄ አላገኘንም እንጂ ከቤተሰብ ጉብኝት ጋር በተያያዘ ሰዓቱን በተመለከተ ህክምናን በተመለከተ በተለያየ ጊዜ የተለያዩ አቤቱታዎች እናቀርባለን። ማረሚያ ቤት ኮሚሽነር ድረስ ያቀረብንባቸው አጋጣሚዎች አሉ። ስለዚህ አሁን ምንድን ነው የምትጠብቁት? ከዚህ በኋላ ምንም አማራጭ የለንም። ይሄንን ሚሉንን አሟልተን መዝገቡን ከማስከፈት የዘለለ ሌላ አማራጭ የለንም። ደንበኞቻችን እስር ላይ ነው ያሉት። ልንተው ወይ አንፈልገውም ብለን ልንተው የምንችል ነገር አይደለም። አንደኛ ክርክሩ ፕሮፐር በሆነ መንገድ አልታየም። ይሄ እንዲታይ እንፈልጋለን። ሁለተኛ አሉን የምንላቸውን ማቤተሰዎች ለማቅረብ ይሄን መዝገብ ማስከፈት አለብን። ስለዚህ ይሄን አሟሉ ሲሉን፣ እሺ እዚህ እንሄዳለን እንመለሳለን፣ እዛ ሂዱ ሲሉን እዛ እንሄዳለን፣ በቃ እንደዚህ እያሉ እናያለን። እንደዚህ እያላችሁ እንግዲህ ሁለት ዓመት ከስድስት ወር አካባቢ ተቆጥሯል እያሉኝ ነው። በሀያ ሰባት ነው ውሳኔ የተወሰነ። በአስራ አምስት ቀን ውስጥ መጠየቅ አለብን እኛ በሀያ ዘጠኝ አስራ አንድ ሁለት ሰባት ዓመተ ምህረት ነው ቅሬታ አለን እና ተገልብጦ ይሰጠን ብለን ነው የጠየቅነው። ስለዚህ እስካሁን አልተሰጣችሁም። እንደው እርስዎ ጠበቃዎትና እንዳሉት መመሪያውም በአስራ አምስት ቀን ውስጥ ግን በ15 ቀን ውስጥ ይላል። እንደው ከዚህ ውጭ ያሉ ሌላ ጉዳዮች በምን ያህል ጊዜ ተሟልተው መዝገቦቹ ይከፈታሉ? ከእርስዎ ደንበኞች ውጭ ያለው አብዛኛዎቹ ጊዜውን ጠብቀው ነው የሚከፈቱት። አብዛኛዎቹ መዝገቦች እኔ አሁን እኔ የምሳተፍባቸው ብዙ መዝገቦች ጊዜውን ጠብቀው የሚከፈቱ ናቸው። አልፎ አልፎ እንደዚህ በጣም ትንሽ በዛ ያለ የሚጻፍ ነገር ምናምን ያላቸው ሲሆኑ ምናልባት እንዲሁ ሁለት ወርም ሶስት ወርም ምናምን እንደ እንትኖቹ ሰፊነት ምናምን ሊወስዱ ይችላሉ። ግን እንደዚህ ሁለት ዓመት ከምናምን ጉዳይ ፍርድ ቤት ሳይቀርብ እንደዚህ አይነት ኬዝ ለመጀመሪያ ጊዜ ነው። እሺ በጣም እናመሰግናለን። ሙስሊም መፍትሄ አፈላላጊ ኮሚቴዎች ጠበቃ ወይዘሮ አዲስ መሀመድ ለሰጡ ማብራሪያ ጊዜ እግዜር ይስጥልን። እኔም አመሰግናለሁ። ታንኪዩ

Nechti rosnan kangatlay macha kangatlay macha lebe የጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ ይቀጥላል አሁን ወደ ወልዲያ ከተማ እናመራለን የወልዲያና መቀሌ ከተማ እግር ኳስ ቡድኖች ትናንት ከመጫወታቸው አስቀድሞ መጋጨታቸውንና በንብረትና በሰው ህይወት ላይ ጉዳት መድረሱን ነዋሪዎችና መንግስት አስታውቀዋል የአምስተኛ ዙር የፕሪምየር ሊግ ጨዋታን ተከትሎ የተፈጠረውን ሁኔታ ገዛ ህን ጽዮን መስቀል ዘግቦበታል የአምስተኛው ሳምንት የኢትዮጵያ ፕሪምየር ሊግ ጨዋታዎች ሁሉም በክልል ከተሞች ነው የተካሄዱት አዲግራት ላይ ወልዋሎ አዲግራት ዩኒቨርሲቲ በሜዳው ኢትዮጵያ ቡናን አንድ ለባዶ አሸንፏል። ለወልዋሎ አዲግራት ዩኒቨርሲቲ የማሸነፊያዋን ግብ ሙሉ አለም ጥላሁን አስቆጥሯል። አርባ ምንጭ ላይ አርባ ምንጭ መከላከያን ሁለት ለባዶ፣ አዳማ ላይ አዳማ ከነማ ሐዋሳ ከነማን አንድ ለባዶ ሲያሸንፉ ወላይታ ዲቻና ድሬዳዋ ከነማ አቻ ተለያይተዋል። ሌላው ሼህ ሙሐመድ አለሙዲ ስቴዲየም ላይ መጫወት የነበረባቸው ወልዳያ ከነማና መቀሌ ከነማ ደጋፊዎቻቸው ከጨዋታው በፊት ከስቴዲየሙ ውጪ በመራበሻቸው ጨዋታው ሳይካሄድ መቅረቱ ተዘግቧል። በዚህ መሠረት በስፍራው የተሰማሩ የጨዋታ ታዛቢና የዳኞችን ሪፖርት ተመልክቶ ወደፊት ውሳኔ እንደሚሰጥበት የኢትዮጵያ እግር ኳስ ፌዴሬሽን ኃላፊዎች አስታውቀዋል። በኢትዮጵያ ፕሪሚየር ሊግ የመጀመሪያ ሳምንት ላይ ጅማ አባጅፋርና ሐዋሳ ከነማ ሲጫወቱ የጅማ አባጅፋር ደጋፊዎች በቀሰቀሱት ረብሻ ምክንያት ቡድኑ ጅማ አባጀፋር የገንዘብ ቅጣት የተወሰነበት ከመሆኑም በላይ ዛሬ ከሲዳማ ቡና ጋር ያለበትን ጨዋታ ከሜዳው ውጪ በአዳማ አበበ ቢቂላ ስቴዲየም እንዲያደርግ ተወስኖበታል። በአዲስ አበባ ስቴዲየም፣ በጅማና በሼህ ሙሐመድ አላሙዲ ስቴዲየም የደጋፊዎች ረብሻ ሲደረግ በዚህኛውም ዓመት ለሶስተኛ ጊዜ ነው። ከዚህ ጋር በተያያዘ የአማራ ክልላዊ መንግስት ቃል አቀባይ አቶ ንጉሱ ጥላሁን በፌስቡክ ገጻቸው የሚከተለውን መግለጫ አስፍረዋል። በትናንትናው ዕለት በወልዲያና መቀሌ እግር ኳስ ክለቦች ደጋፊዎች መካከል ተፈጥሮ የነበረው ረብሻ በከተማዋ የሰላም እጦት መከሰቱ ይታወሳል። በዛሬው ዕለት ምንም አይነት የጸጥታ ችግር የለም፣ ከተማዋም ወደ ነበረችበት ሰላም ተመልሳለች ካሉ በኋላ በተፈጠረው ረብሻ ምክንያት አንድ ጉዳት ደርሶበት በሆስፒታል ሲረዳ የነበረ ሰው ሕይወቱ ያለፈ ሲሆን የተለያዩ ሱቆችና የንግድ ተቋማት መዘረፋቸውን ገልጸዋል። ባሳለፍነው ዓመት መገባደጃ በነሐሴ ወር ኢትዮጵያውያንና ኤርትራውያን ስደተኞች ለአራት ዓመታት ከኖሩበት ህንፃ ያለምንም ቅድመ ማስጠንቀቂያ በጣሊያን ፖሊሶች ተገደው እንዲወጡ ተደርገው እንደነበር ተከታታይ ዘገባ አቅርበን ነበር። የዓለም መገናኛ ብዙኃንን ሲያነጋግር የቆየው የተፈናቃይ ስደተኞች ጉዳይ ምን እልባት ላይ ደረሰ ስንል ለመጠየቅ ወደ ስደተኞቹ ደውለን ነበር። የተዘጋጀላቸው የመጠለያ ቦታ ለመኖር ምቹ እንዳልሆነ፣ ስደተኞቹን የት ወደቃችሁ ብሎ የሚጠይቅ የመንግስት አካል እንደሌለና እንደቃ ቃ ተጥለው እንደሚገኙ ቅሬታቸውን ገልጸውልናል። መስታወት አረጋው አነጋግራቸዋለች። አብዛኛዎቹ ስደተኞች በጣሊያን መንግስት በስደተኝነት ተመዝግበው ቋሚ የወደፊት ስራና የመኖሪያ ቦታ ለማግኘት የሚጠባበቁ ነበሩ። የጣሊያን መንግስት ጊዜያዊ መጠለያ ለተፈናቀሉት ስደተኞች አዘጋጅቼ ሰጥቻለሁ ቢልም ስደተኞቹ ግን ለመኖሪያ ብቁ አይደለም ሲሉ ቅሬታቸውን ገልጸውልናል። ከአስር አመታት በላይ በስደተኝነት በጣሊያን እንደኖሩ የሚናገሩት የተፈናቀሉት ስደተኞች ተጠሪ ያሉበትን ሁኔታ ገልጸውልናል። ስማቸውን እንድንገልጽ ፈቃደኛ አይደሉም። አገሬ ክብረት ከአገር ከወጣ ያው ክብረት ቀነጠጠ ማለት ነው። እኛ የምናደርገው ዘመድ ና ያለን ለኔ ያለ አጎት የለ ምን የለ ምን የለ ምን ምን የግዴታ እዛን ነው የሚል ነበር። ከዛ እያዛ ነው ነገ ከነገር እያል አንድ ነገር ሳያደርጉ ምንም ሳያደርጉ በቴሌቪዥን የተሰቶ ላይ አረጌቶች፣ በሽተኞች እንደዚህ እንደዚህ እንደዚህ ሲስተማሪ ያደረግ ናቸው ሲዋሹ ትልቁ ውሸት የት አለ ስንላቸው ምንም ምን የለም። አሁን እኔ ሲያነጋግርሽ አንድ ጋር ተጠግቼ ነው። ዝናብ እየዘነበ ነው። ብርድ ማዕቱ ነው። ቤቱ ማሞቂያ የለውም። ሙቅ ውሃ የለበት ቤት ምን ትጣጠባል? ሁለት ቀን ያደረገ ምግብ ያመጡልሃል። እና ይሄ ኑሮ እየኖርን ነው ያለ። ነው ስንቶቻችሁ ናችሁ እዚህ መጠለያ ውስጥ የምትገኙት? አሁን እዚህ ያለ ነው፣ አንስ አረቢቶች፣ በሽተኞች፣ ህጻኖች ምናምን ያለ ነው። አሁን ስራ እናስገባችኋለን ሲስተማር ትሆናላችሁ። በዛ ከዛ ነ የት ነው እሺ፣ ስራ አስገቡን፣ ስራ ከሰጣችሁንማ ጥሩ ነው፣ ሰርተን ቤታችን ተከራይተን ብቻ ኮንትራክት አድርጉለን የለም አሁን አዲስ ውሸት የትናት ሊንገር ራይ ኡኖ ይባላል የመንግስቱ ትልቅ ኒውስ ነው የሚያወጣው። እዛ ፕሬዚደንቱም፣ ፕራይም ሚኒስትሩ ምናምን ምናምን እዛ ኢንተርቪው ያደርጉታል። ትልቅ ቻናል ነው። እኛ ርፍጃቶን በመንግስት በዩናይት ስቴትስ የተሰጠን ገንዘብ ይስጣል። ስለ እኛ አላሰበም። እንደ ውሻ እንደ ድመት ነው፣ እዛ አስሮ ያስቀምጠን የወለድን ሰዎች እዛ እንደ ህፃን እሱ ሊያሳድገን ነው። ፈቃድ አላችሁ ተፈቅዶላችኋል። ጣሊያን ውስጥ የመን ሁሉም ሪቡጀት ነኝ። ወረቀት አለን? ምን አለን? ምን አለን? ምን አለን? ይሄ ሮቡጃቱ ነ አንዳንዳችን አንዳንዳችን እማ ጀርመን ሂደዋል፣ ፍራንች ሂደዋል። እዛ ሂዶ ሲጠይቅ እዛ ነበራቸው ምክንያቱ የደብሊን ህግ አለዚህ አንድ ሰው መጀመሪያ በገባበት እጅ በሰጠበት እዛ ነው እንትን የሚለው በዚህ ምክንያት እንግሊዝ ይመልሳል። ጀርመን ይመልሳል። ሁሉ ይመልሳል። በሊቢያ ባህር ተሻግሮ ጣሊያን ከአመታት በፊት የገባው ስሙን እንዳይገለጽ የፈለገው ተፈናቃይ ስደተኛ በስደት መንገድ ላይ ያለ በደረሰበት የጀርባ ህመም ሁለቱም እግሮቹን እንደ ልቡ ማንቀሳቀስ እንደማይችልና በሕክምና እርዳታ ህይወቱ እንደቆየ ይናገራል። ሰው ከሀገሩ ይወጣ ነው። በቃ አንድ ምተዋል። ገብተሻል። አሁን ያለንበት ቦታ ሰውን ጠያቂ ያጣ

እውነታውን ተናገረ ሊመት ይቻለን በድቅ ሁለቱም ኩላሊቶቹ ላይ በገጠመው ህመም ምክንያት የኩላሊት እጥበት ህክምና እየተደረገለት በመኖር ላይ እንደሚገኝ ይናገራል። ከተፈናቃይ ስደተኞቹ አንዱ ሲሆን ስሙን እንዳንገልጽ ጠይቆናል። ምንድነው ችግሩ መሳለሽ? እነዚህ የሚያደርጉልኝ ነገር የላቸውም። ብቻ ማጠብ ነው ያለሁት አሁን በእንደዚህ በኩል እያለው እነሱ ደግሞ ውጣ ከዚህ በስ ብትኖር አትችልም። በራስን ተከራይቶ በምን ጉዳይ ነው የምንከራየው? ምን አለብኝ ምናምን ስላቸው ደግሞ እኛ የምናውቀው ነገር የለብን። እንደዚህ ነው። ምን ያህል ጊዜ ሆነ ከመጣህ ወደ ጣሊያን? አሁን ሰባት አመት ወደ ስምንተኛ አመት ስምንት አመት እና መቼ ነው የታመምከው? ከመቼ ጀምሮ ነው ህክምና መውሰድ የጀመርከው? አሁን ነው አራት አመት ምናምን ሆነ። ከዛ ቀደም ስራም አትሰራም ነበረ። ትንሽ ትንሽ እየሰራኸው ምን ያልኩ ነው ነበር አሁን ግን ምንም መስራት አትችልም። አሁን አሙሀል አልችልም፣ አልችልም። ስለዚህ አንተ ህመም ላይ እንዳለህ አውቀው ህክምናውን ከመስጠት ባሻገር የመኖሪያ ቦታህን አላዘጋጁልህም? ምንም ነገር ምንም ነገር የለም። ወጥተህ ከዚህ ተከራይተህ ኑር ነው ሚንገኝ፣ ወይም ህክምና ውስጥ ገብተህ ህክምና ውስጥ ተቀመጥ ህክምና ውስጥ እንዴት እየ ነው የሚቀመጠው? ማያህን ነገር ነው የ የህክምና ወጪህን ይሸፍኑልሃል? አዎ ስማ እንደ የተሸፍኑታል ሙሉ ለሙሉ አዎ። በጣሊያን ሀገር ለአርባ አመታት እንደኖረች ትናገራለች። ስሟን ለመናገር ፈቃደኛ አይደለችም። ቆንጆ አይደለም። ምንም አይሰሙንም በቃ፣ አይሰሟችሁም ቅሬታችሁንም ብትናገሩም የሚሰማ ሰው የለም። ምንም ይሄዳላችሁ። ይሄን ቤታችሁ አይደለም። እንደዚህ ብቻ ነው ያለው። እንደሱ ነው። የት ንሄዳለን? ምን ያህል አመት ሆነሽ አንቺ የጣሊያን ሀገር መኖር ከጀመር? እዚህ ሀገር አርባ አመት ነው። እዚህና ሀገር የሚኖረው አርባ አመት ኖረሽ አለ እዚህ ሀገር? አዎ መኖሪያ ፈቃድ አለሽ ወይስ የለሽም? አዎ አለኝ አለኝ። ታዲያ ለምንድን ነው የሚያንገላቱሽ? አርባ አመት መኖሪያ ፈቃድ ይዘሽ የምትንቀሳቀሺ ከሆነ ለምንድን ነው ሰርተሽ እንድትኖሪ የማያደርጉሽ? እንደዚህ ነው እዚህ ሀገር ምንም፣ ምንድን ነው ያለው። አሁን ምን ይመጣል ብላችሁ ነው ታዲያ ተስፋ የምታደርጉት? የመን- መንግስት የሚሰጣችሁን ቃል እየጠበቃችሁ ነው? አዎ ይጠብቃለን። አንወጣም፣ ድማ እንዴት አርገን የት የት በተፈናቀሉት 800 ስደተኞች መካከል በተቀያሪ መጠለያ አሁን የሚገኙት 50 አይሞሉም። ቀሪዎቹ ወደ ተለያዩ የአውሮፓ ሀገራት በድጋሚ ስደት ገብተዋል። አዳዲስ ስደተኞች የሜዲትራኒያንን ባህር ማቋረጣቸውንም እንደቀጠሉ ነው። የዓለም አቀፉ የስደተኞች ድርጅት ዩኤንኤችሲአር የገለጸው ዛሬ ባወጣው መረጃ መሰረት 166250 ስደተኞች በዚህ ዓመት ወደ ጣሊያን ገብተዋል። 3049 ስደተኞች ያሉበት አይታወቅም ወይም ሕይወታቸው አልፏል። አድማጮች፣ የዛሬው የጋቢና ጉዞችን በዚሁ ተጠናቋል። ስናስተናግዳቸው ያመሸነው ነው ሄኖክ ሰማግዜርና ጽዮን ግርማንን መልካም ምሽት።